የደቡብ አፍሪቃ መንግስት በቅርቡ በሀገሩ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ላይ የተገኙትንና በዓለም አቀፉ የጦር ወንጀለኞች ተመልካች ፍርድ ቤት በምህፃሩ በአይሲሲ የእስር ትዕዛዝ የተላለፈባቸውን የሱዳን ፕሬዚደንት ኦማር ሐሰን አልበሽርን ባለማሰሩ የሚሰነዘርበት ወቀሳ በቀጠለበት በአሁኑ ጊዜ የሀገሪቱ መንግስት የአይሲሲን አባልነቱን ይዞ መቆየት አለመቆየቱን በጥሞና እንደሚያጤነው አስታወቀ። የዓለም ሀያላን መንግስታትና የመብት ተሟጋቾች የደቡብ አፍሪቃ መንግስት አንድ የሀገሩ ፍርድ ቤት በሽር እንዲታሰሩ ትእዛዝ ቢያስተላልፍም የሱዳኑ መሪ ወደ ሀገራቸው በተመለሱበት ድርጊት የተነሳ እንደ አውሮፓውያን ዘመን አቆጣጠር ባለፈው ሐምሌ 15 2015 ዓ ም የተጀመረው ዲፕሎማቲክን ትርክ በአፍሪቃና በበለጸጉት ሀገራት መካከል አይሲሲ በያዘው ሚና ላይ የተፈጠረውን ልዩነት እያሰፋው መሄዱን አሳይቷል። የአፍሪቃ ህብረት ተንታኝና አማካሪ የሆኑት ወይዘሮ ሊዝሎቭ እንደሚሉት የደቡብ አፍሪቃ ገዢው የአፍሪቃውያን ብሔረተኞች እንቅስቃሴ በምህጻሩ ኤኤንሲ ባዓለም አቀፉ የጦር ወንጀለኞች ተመልካች ፍርድ ቤት አኳያ ያለው ጥርጣሬ የፓርቲው ዋና ጸሐፊ ጉዌዴ ማንታሼ ፍርድ ቤቱ አደገኛ ነው ሲሉ በገለጹበት አነጋገራቸው በጉልህ ተንጸባርቋል። አልበሽር ይታሰራሉ አይታሰሩም በሚል መላምት በተሰማበት የአፍሪቃ ህብረት ጉባኤ በተካሄደበት ጊዜ እንኳ አንዳንድ ለኤኤንሲ ቅርበት ያላቸው ሀያሲያን ፍርድ ቤቱ እስካሁን ያሰረው አፍሪቃውያንን መሆኑን ጠቁመዋል። ፍርድ ቤቱ ያነጣጠረው በተለይ በአፍሪቃውያን ላይ ነው በሚል የአፍሪቃ ህብረት ያሰማው ቅሬታም በኤኤንሲ እና በአንዳንድ የደቡብ አፍሪቃ ህብረተሰብም ዘንድ ሲሰነዘር ይሰማል። of the South African public opinion ይህ አቋሙም ውሎ አድሮ ከአይሲሲ ለቆ ወደ መውጣቱ ሊያመራ እንደሚችል ጠቋሚ ሊሆን ይችል እንደው ከዶይቸ ቬለ ለቀረበላቸው ጥያቄ ተንታኟ ሊዝሎቭ ሲመልሱ ወደዚያ የሚያመራ ይመስላል። እንደሚታወቀው የኤኤንሲ ዋና ጸሐፊ ጉዴ ማንታሼ ከፍተኛ ተጽዕኖ ያሳረፉ ፖለቲከኛ ናቸው። ይሁንና የሕግ ባለሙያዎች እንደሚሉት ፍርድ ቤቱን ለቆ መውጣት ቱ ለደቡብ አፍሪካ ቀላል አይሆንም። የተወሳሰበ ነው። ምክንያቱም ፍርድ ቤቱ የተቋቋመበት የሮሙ ሰነድ በሀገሪቱ ህግ ውስጥ ተካቷል። የፍርድ ቤቱን አባልነት ብትሰርዝም በሰነዱ የሰፈሩትን ውሳኔዎች ማክበር ይኖርባታል። ማለትም አባልነቷን ከሰረዘችም በኋላ እንበል የሱዳኑ መሪ አልበሽር ደቡብ አፍሪካን ቢጎበኙ፣ አስራ ለፍርድ ቤቱ ማስረከብ አለባት። እና ከአይሲሲ መውጣት የምትችልበት ሂደቱ ለምክር ቤት መቅረብ ስለሚኖርበት ረጅም ግጭም እንደ አፍሪቃ ህብረት ተንታኝና አማካሪ ሊዝሎቭ ግምት ደቡብ አፍሪቃ ከዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት በምኅፃሩ ከአይሲሲ የምትወጣበት ድርጊት ከአንዳንድ የህብረተሰቧ ክፍልና ኦማር ሐሰን አልበሽር ከተከሰሱ ወዲህ የአባል ሀገራት ከፍርድ ቤቱ አባልነት የመውጣትን ሀሳብ ካራመደው ከአፍሪቃ ህብረት ድጋፍ ሊያስገኝላት ቢችልም ባለም አቀፍ አጋሮቿ ዘንድ ተአማኒነቷን ታጣለች።